አድማጮች የመጨረሻው የአርብ ምሽት ዝግጅት ላይ ደርሰናል። እሱም ሰጥ አገባ ነው። ተከራካሪዎች አቶ ኤልያስ ግደይ ከአዲስ አበባ፣ አቶ ግዛው ለገሰ ከዋሽንግተን ዲሲ። የፕሮግራሙ አዘጋጅ አሉላ ከበደ ነው። አቶ ግዛ ወደ አቶ ኤልያስ ከመመለስ በፊት በርሶን በኩል የሚነሳ አንድ ጥያቄ ላስከትል። በመንግስት በኩል ስልጣን ላይ ባለው ሀይል ሊደረጉ በሚገቡና ስህተት ናቸው በሚሏቸው ጉዳዮች ላይ ጠንከር ያሉት ትችቶችን ያቀርባሉ። በግለሰቦች፣ በቡድኖች ከመንግስት ሀይል ውጪ ባሉ ወገኖች መደረግ ያለባቸው ይህ አሁን ያለው ስጋት ላይ ጥሎኛ ላይ ያሉት አዝማሚያ ወደ ከፋ ሁኔታ እንዳይሄድ ማምን ማድረግ አለበት? ያለ ሁሉም የሆነ ለውጥ እንዲመጣ በሚደረገው ሂደት ውስጥ ሁነኛ ሚና መጫወት ያለባቸው ወገኖችስ ምን ማድረግ አለባቸው? ለእኔ እንደሚታየኝ የኢትዮጵያን ሁኔታ ወደ ተሻለ አቅጣጫ ማሄድ አክቹዋሊ ከመንግስት የበለጠ በተቃዋሚ ድርጅቶች ላይ እና በኢትዮጵያውያን ዜጎች ላይ ነው የተመሰረተ ብዬ አስባለሁ። አንዱ ያለውን ችግራችንን የመፍቻው መንገድ ምንድን ነው? የህዝባዊ ወያኔ አርነት የጥላቻ ፖለቲካ ሰለባ መሆን ያለብንም ኢትዮጵያውያንን በእኩልነት ማየት አለብን። አንድ ኦሮሞ ሲገደል፣ አንድ ሶማሌ ሲገደል፣ አንድ አማራ ሲገደል ሲባረር፣ አንድ ትግራይ ሲባረር፣ አንድ ትግራይ ሲገደል ሁላችንም ኢትዮጵያውያን በመሆናችን የእነሱ ሐዘን የራሳችን ሐዘን አድርገን ማየት አለብን። ሁለተኛ በሚኖሩን ማህበረሰባዊ ግንኙነቶች ከጥርጣሬና ከዘር ቆጠራ ወጥተን አብረን መኖር አለብን። ሶስተኛ የፍትህ ጥያቄ፣ የእኩልነት ጥያቄ ከማንኛውም አካባቢ ሲነሳ የጋራ ጥያቄዎቻችን አድርገን መነሳት አለብን። ወሊሶ ላይ ሰልፍ ሲደረግ ጎንደር ላይ ሰልፍ እንዲደረግ፣ ጎንደር ላይ ሰልፍ ሲደረግ ሀረር ላይ እንዲደረግ። ይሄ ሪሊ ያለው መንግስት ከቻለ አገራችንን አደጋ ውስጥ የሚከት ስለሆነ ያንን ለመቅረፍ የምንችለው እኛ የራሳችን የሆነ የእርስ በርስ ግንኙነታችን ከፖለቲካ ልዩነታችን አውጥተን መታሳሰሪያ ወይም የአንድ ሀገር ልጅነታችንን የምንገነባበት መሆን አለበት። መቀባበር፣ ማህበር አብረን መኖር እንደተለመደው መቀጠል አለብን። መልካም አቶ ኤልያስ፣ የሁሉም የሆነች ኢትዮጵያ፣ ሁሉን በኩል የምታስተናግድ አገር ከዚህ ቀደም ተመዝግቧል ይባል የነበረው የምጣኔ ሀብት እድገት ምናልባትም በአስቸኳይ ጊዜ አዋጁና ከዚያ በኋላ በነበሩ ሁኔታዎች ውስጥ በቅርቡ የቀረበውን የምጣኔ ሀብት እድገት ጥናት ብዙዎች ጥያቄ ውስጥ ያስገቡታል። ሊመጡ የሚችሉ ለውጦች የሁሉም እንዲሆኑ ምን መሆን አለበት ይላሉ? እሺ የኔ ያው በዩ ፓርቲ ደግሞ በመንግስት በኩል ያሉት የሚሰሩ ስራዎች እንደ ጥሩ ነገሮች አይቼ ተቃዋሚው ላይ ግን ባለፉት ሁለት አመት ከቆሙበት አክቲቪስት ፖለቲካነት አሁን አንተ አሁን የሰማን አምቦ ፋብሪካ ወደዚ ሀገር ሄዳል ብላት አንቀሳቀስ ትችላለ፣ ሰልፍ ማውጣት ትችላለ፣ ማንኛውም ብሶቶች በማራገብ ሰልፍ፣ ግን ግብ አይደለም። አሁን ቅድምም ጎንደር ያው የተለያዩ ይሄ አዙሪት ህዝብን ለማነቃነቅ ሞቢላይዝ ማረግ ይጠቅማል። ግን ተቃዋሚ ያለው ያው ኤሊት ካላቸው ወደ ሰለጠነ ፖለቲካ ፖሊሲ ር ወደ ስትራቴጂ ንግግር እንጂ አሁንም ሰል የሰልፍ ፖለቲካ የምታውቀ ከሆነ ኢህአፓ ሞቢላይዝ በማድረግ እንደ ኢህአፓ አይነት ድርጅት ኢትዮጵያ ውስጥ አልታየም። ኢህአፓ ግን ፖሊሲና ስትራቴጂ መጥፎ መሄድ ላይ ስለ ቆመ ምን እንደተፈጠረ በኢትዮጵያ ላይ አንድ ትውልድ እንዲጠፋ ያ ትውልድ ደግሞ ለሚቀጥለው ትውልድ ያቀበለው ነገር ስለሌለ የአሁኑ ትውልድ እየወደቀ እየተነሳ የተማረው በራሱ ጥረት የተማረበት እንደዚህ አይነት ኢትዮጵያ እንድትፈጠር ሆኗል። አሁንም እዚህ ወረዳ እዛ ወረዳ በማንቀሳቀስ ድንበር ይቺ ወረዳ ያንተ ነበረች፣ ቺ ከተማ ያንተ ናት፣ ይሄ ያንተ ነው እስከዚህ ድረስ ድንበር ነው እያሉ በጠባብ አመለካከት ይሁን በሌላ በግል አላማ በማንቀሳቀስ እናም የኢትዮጵያ ፖለቲካ ወንዳ ግን አንተ ኩሬ ነው ይመስለኝ። አቶ ኤልያስ የሚያነሷቸው ነጥቦች የግድ ጥያቄ ይጋብዛሉ። ሁለት ጥያቄዎች ባጭሩ ከመለሱልኝ፣ አንደኛ ሰላማዊ ሰልፍ ሲወጡ የወነጀሏቸው ወገኖች አሉ፣ የጠባብ ፍላጎትን ይዘው የተነሱ እሱም በአንድ ነጥብ ይያዙና ይህ ሁሉ በሺዎች የሚቆጠር ህዝብ በከንቱ ነው የሚወጣው ብለው ነው የሚያምኑት። የሚነሱት ጥያቄዎች አንዳችም ፍሬ ነገር አይታዩትም በፍጹም የህዝብ ጥያቄ አንደኛ ደህና ሀገር ነው የምንኖረው ማንኛውም የህዝብ ጥያቄ መንግስት ሊመልሳቸው የሚችሉ የማይቸውን ጥያቄዎች እንዳለ ያውቃል። ኢህአዴግ እኮ ሲገመገምም ገዢ ፓርቲ ያውቀዋል። ከችግሮች ያ ችግር እንዴት ነው መፍትሄ በእኛ ቅርብ በኢትዮጵያ ኢኮኖሚ እንፈታለን። በኢትዮጵያ የፖለቲካ በኢትዮጵያ ያለው የማህበረሰብ ሶሻል ላይ ጣልቃ እየገባሁ ነው። የሚኮረኩሩ አድማጭ በዚህ ሰዓት እድል ቢያገኝ ሊጠይቅ የሚፈልጋቸውን ጥያቄዎች አሁን እንዳሉት የትኞቹን ልመልስ እችላለሁ የሚል አስተዳደር፣ የሚነሱ ጥያቄዎችን የሚመረምር ህዝብ የሚያነሳውን ጥያቄ መስማት አይቀድምም? ሁለተኛ የኢትዮጵያ መንግስት ራሱ እንኳን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በራሳቸው በተደጋጋሚ ሰምተናቸዋል ሲያምኑ ችግሮች አሉ፣ በራሳችን በኩል ፈተናዎች አሉብን ሲሉ፣ እርሶ መንግስት እየሰራው ያለው ነገር ጥሩ ነው ብዬ አልፋለሁ ነው ያሉት። ምንም ስህተት አይታዩትም። የኢትዮጵያ መንግስት ማስተካከል ያለበት እንዴት ይሄ እዚህ ቦታ ሊስተካከል ይገባዋል የሚል ነገር እንዲህ ያለ ትርምስ ባለበት ሁኔታ አይታዩትም። የኢትዮጵያ መንግስት እኮ አንደኛ እስከ ወረዳ ድረስ አይደለም እስከ ንዑስ ጣቢያ ድረስ የራሱ መዋቅር አለ፣ የአስተዳደር እያንዳንዱን ችግር ይሰማል። ነገርከውም አልነገርከውም በራሱ መዋቅር ይሰማል። መንግስት ነው፣ የራሱ ደህንነት አለዋል፣ የራሱ የጸጥታ አካላት አሉት፣ የአስተዳደር አካላት አሉት። በዚህ መዋቅር እያንዳንዱን ጥያቄ ያውቋል። ይሄ ጥያቄ ግን ይሄ መንግስት አይመልስም ብለህ ደግሞ ማነሳሳት ትችላለህ። ያ አጀንዳ ግን ጊዜያዊ ድል እና ጊዜያዊ ጊዜያዊ ሰልፎች ነው የምታገኘ። አንተ ግን እንደ አመራር እንደ ፖለቲካል አመራር ሻረ ሊደር ኮ ሻረ ሊደር መሪ ከሆን ከዚህ ንቅናቄ እንዴት አይነት ነው መልስ መልሰው፣ የኦሮሞን ህዝብ ጥያቄ እንዴት ነው መልሰው፣ የአማራ ህዝብ ጥያቄ እንዴት ነው መልሰው፣ የትግራይ ህዝብ ጥያቄ እንዴት ነው መልሰው፣ የሶማሌ ህዝብ እንዴት ነው መልሰው ብለ ወደሚቀጥለው ታስባለ። እዛው ደቡታ ቆመ። በየአመቱ ዝም ብለህ ብትሽከረከር እኒያሁም ያለፉት ሶስት አመቶች የንቅናቄ አመት ናቸው ልትለ ይችላለሁ። እኔ ግን የቆመ ነገር ነው የሚታይ። ምክንያቱም ፖለቲካሊ ምን አይነት ግብ ነበራቸው ነው፣ እንጂ እኮ ህዝብ የሚጠይቀው ማ መልካም አስተዳገር ችግር አለው። በማንኛውም የኢትዮጵያ ህዝብ እኳ አይሰራም። በማንኛውም የህዝብ መድረክ ላይ የትላይ ስብሳቢ ነት ሆን የመልካም አስተዳደር ችግሮችን ያቀርባል። ሚኒስትር ይሁን የወረዳ አስተዳደር ይሁን መልካም ይሄ መንግስት ባለው መዋቅር እያንዳንዱ ችግሮች አካል ይሰማል። መፍትሄ ግን በራሱ አቅም ነው የሚ ተሚለው ለምሳሌ ኢኮኖሚካል መፍትሄ ችግሩ ልታያት ስላለህ በግን ዋት ያዝ የሚል ፖኬት ነው ዋት ማተርስ በኪት ውስጥ ያለው ገንዘብ ያን ችግር ሊፈታልህ ይችላል። በአጭር ጊዜ የምትፈተዋለን በረጅም ጊዜ የምትፈተዋለን። ስለዚህ መንግስት ፍጹም ነው አይደል። ባለፈው ነግሬያለሁ። ይህ መንግስት ስህተቶችን ተቀብሎ የማረም መዋቅር የውስጥ የድርጅት ዲስፕሊን አለው ነው። መልካም ስለዚህ ችግሮች ካሉ ለማንቃልእም የበቃ ነው። ንጹህ ነው ምናምን አይደለም። መልካም አቶ ኤልያስ ያነሷቸው ነጥቦች እየነጠቁን፣ ቅድሚያ ሰጥቼ በመግቢያው ያስተዋወቅኩትን አብዛኛውን ጠቃቅሳችኋቸዋል። አቶ ግዛው ቀደም ብሎ አቶ ኤልያስ በተናገሩት ላይ አስተያየት መስጠት የሚፈልጉት ካለ ባጭር እሱን ያድርጉና በቅድሚያ አሁን ካለው ውጥንቅጥ ለመውጣት ወደ ሰላማዊ ሁኔታ ለመግባት የሚነሱ የህዝብ ጥያቄዎች፣ ህዝባዊ እንቅስቃሴዎች ሁነኛ መልስ እንዲያገኙ በአጭር ጊዜ ውስጥ በመካከለኛና እንዲሁም ዘለቄታ ያለው ሰላምና ብልጽግና እንዲመጣ፣ አቶ ግዛው ወደ ጥያቄ ከመሄድ በፊት አቶ ኤልያስ ካነሱት አንድ ሁለቱ ላይ አንድ ነልበል። አቶ ኤልያስ አሁን ያሉትን እንኳን በደንብ ከሰማ ነው የአማራ ህዝብ ጥያቄ፣ የኦሮሞ ህዝብ ጥያቄ፣ የሶማሌ ህዝብ ጥያቄ በማለት የኢትዮጵያን ህዝብ መከፋፈል ነው የሚፈልጉት። የምናየው ግን የኢትዮጵያ ህዝብ በያለበት ቦታ የምንፈልገው ነጻነት ነው። ስለዚህ ኢትዮጵያ ውስጥ ያለው የፖለቲካ መነሳሳት የአንድ ክልል ወይም የጠባብነት ጥያቄ በተወሰነ ደረጃ ይታይበት ቢሆንም፣ በዋነኛ ግን የሀያ ስድስት አመት አገዛዝ ወድቆ የኢትዮጵያ ህዝብ ዴሞክራቲክ የሆነ ስርዓት መመስረት ይችላል ነው አንዱ ጥያቄ። ይሄ ነው። ሁለተኛም በተጋጋሚ አቶ ኤልያስ ስላነሱት ላልፈው ፈልጌ ነበረ ማድረስ ማድረግ የምፈልገው ይሄ ወረዳ ይሄ ነው ይሄ ወረዳ ይሄ ነው የሚለው መነሳቱ ነው ጠባብነትን ያመጣ ያሉት እውነትነት አለው ነገር ግን ይሄን የጀመረው ህዝባዊ ወያኔ አርነት ትግራይ ነው ወልቃይትን ሲቀማ ጎቤ ተራራን ሲቀማ ራያን ከሰሜን ወሎ ወስዶ ወደ ትግራይ ሲያደርግ ህዝባዊ ወያኔ አርነት ትግራይ ባወጣው ህገ መንግስትና በተከተለው ፖሊሲ ሌሎችም እያነሱት ያሉ አስጊ የሆነ ሁኔታ ነው። አቶ ኤልያስ ግን እንዲገነዘቡት የምፈልገው ልክ ህዝባዊ ወያኔ አርነት ትግራይ መሳሪያ እንዳነሳ ሌላውም ህዝብ ይሄ እምቢተኝነት በምንም መልክ ሌሎች ኢትዮጵያውያንን ለማሳተፍና ብሔራዊ እርቅን እምቢ ባለ ቁጥር ሌሎች የትግል አማራጮችን የሚከተሉ ሀይሎች መጠንከራቸውና ሀገራችን ወደ ማያልቅ ጦርነት የመግባቷ እድል ከፍተኛ ስለሆነ አቶ ኤልያስ እባክዎትን እንደገና ያስቡበት ነው የምለው። ለሰጠኸኝ እድል እጅግ በጣም አመሰግናለሁ። እሺ፣ አመሰግናለሁ አቶ ኤልያስ። ቅዱሶም ዘለቄታ ያላቸውን ጨምሮ በመፍትሄ የሚያስቀምጧቸው አሁን ላለውም በመካከለኛውም ይሄ ቢደረግ መፍትሄ ላይ ብቻ ያተኩረው የመጨረሻ ና አድርግ በአጭር ጊዜ ሊኖር የሚችል መፍትሄ ከአመት ከገርገር ወጥቶ በተለይ ያው እረዳለሁ። በተቃዋሚ በኩል ያለ ግን አክቲቪስትነት አካሄድ ቀርቶ ወደ ሰለጠነ ፖለቲካ ቢመጣ የሚሞት ሰው አይኖርም፣ የሚታሰር ሰው አይኖርም፣ አሸባሪነት ሀይል አይኖረውም፣ ብትልቅ ሀይል አይኖረውም። ስለዚህ በተቻለ መጠን ይህንን ትግል እንመራለን የሚሉ ሰዎች ራሳቸውን ገምግመው በአጭር ጊዜ ውስጥ ወደ ሰለጠነ ፖለቲካ። ምንድን ነው የሰለጠነ ፖለቲካ? እንዴት ያለ ነው የሰለጠነ ፖለቲካ? እኒ ያም በተቃዋሚ ደረጃ ያው ረዳቸዋለሁ። አሁን ጥሩ ጥሩ ነገር የመንግስት ቀድሟቸዋል፣ በመሬት ፖሊሲ፣ በጤና በትምህርት ግን ተቃዋሚ እስከሆኑ ድረስ ደግሞ በእያንዳንዱ ፖሊሲ ቢያንስ ሊገዳደር የሚችል ኢህአዴግን ፖሊሲ የትምህርት ፖሊሲ ሊገዳደር የሚችል የመሬት ፖሊሲ ሊገዳደር የሚችል የኢንዱስትሪ ፖሊሲ ሊቀዳደር የሚችል የሰለጠነ በአይዲያ በሀሳብ የበላይ ነው። ህዝብን እስካሳመንክ ድረስ ይጠቅመኛል ብሎ እስከያዘ ድረስ እስከ ገባው ድረስ የህዝብ ሀይል ኢህአዴግን ያውቋል። ስለዚህ ህዝብን ማሳመን ህዝብን የተሻለ ፖሊሲ በማምጣት ስርአት አፈርሳለሁ ብቻ ሳይሆን ካፈረስክ በኋላ ወዴት መንገድ ሄዳለሁ የሚል ብራይት ነገር ለማሳየት መሞከር በጣም ረጅም መንገድ ነው። መልካም። ይሄ አቶ ኤልያስ ግደይ ከአዲስ አበባ የኢትዮጵያ መንግስት አቋም በመደገፍ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ የቅዋሜ ድምጾችን በማሰማት ሁለታችሁንም እንግዶችን ለጊዜያቸው አመሰግናለሁ። ዜር